በአዲስ አበባ ከተማ ከህወሀት ጋር ግንኙነት አላቸው የተባሉ የትግራይ ክልል ተወላጅ የሆኑ ነዋሪዎችና የሚዲያ ሰዎች መታሰራቸው ተገለጸ። ለእስራት ከተዳረጉ የትግራይ ተወላጆች መካከል እንደሆነ የገለጸ አንድ የአዲስ አበባ ነዋሪ ወጣት ለአሜሪካ ድምጽ በሰጡ አስተያየት ባለፈው ቅዳሜ ሲቪል በለበሱ ፖሊሶች ተይዞ ከታሰረ በኋላ አመሻሽ ላይ መልቀቁን ተናግረዋል። ማንነቱ እንዲገለጽ ያልፈለገው ይህ ወጣት እርሱና ጓደኞቹ በፖሊስ የተያዙት በኢትዮጵያ መንግስት በአሸባሪነት ከተፈረጀው ህውሀት ጋር ግንኙነት አላቸው በሚል ተጠርጥሮ መሆኑን ገልጿል። በዛሬ ዕለትም እስራቱ እንደቀጠለ ጠቁሟል። በተያያዘ መረጃ ጋዜጠኞችም ስለመታሰራቸው ኢሰመኮና የዓለም አቀፉ የጋዜጠኞች መብት ተሟጋጅ ሲፒጄ መግለጻቸው ይታወቃል። ታስረዋል የተባሉት ጋዜጠኞች በአውሎ ሚዲያ እና ኢትዮ ፎረም የሚሰሩ ሲሆን ከአውሎ ሚዲያ የታሰሩ ጋዜጠኞች እና ሌሎች ባልደረቦች ከታሰሩ ሳምንት ቢሆናቸውም ፍርድ ቤት እንዳልቀረቡ ቤተሰቦቻቸው ተናግረዋል። ቪኦኤ ከፌዴራል ፖሊስ መረጃ ለማግኘት በተደጋጋሚ ያደረገው ጥረት ለጊዜው አልተሳካም። የአዲስ አበባ ከተማ ምክትል ከንቲባ አዳነች አበቤ ዝርዝር ጉዳይ ባያነሱም በአዲስ አበባ ሆነው አሸባሪ ያሉትን ህወሓትን የሚደግፉ መኖራቸውን ገልጸው እነዚህ አካላት ተጠያቂ ማድረግ ያስፈልጋል ሲሉ ትናንት ተናግረዋል። ከኔዳ አባተ ዘገባ ልኮልናል። ሰሞኑን በአዲስ አበባ ከተማ የሚገኙ የትግራይ ክልል ተወላጅ የሆኑ ነዋሪዎችና የሚዲያ ሰዎችን ጨምሮ ሌሎችም ከህወሓት ጋር ግንኙነት አላቸው በሚል ተጠርጥረው የታሰሩ ሰዎች መኖራቸውን የኢትዮጵያ ሰብዓዊ መብቶች ኮሚሽን ከቀናት በፊት ባወጣው መግለጫ ማስታወቁ ይታወሳል። ሁኔታውን በመከታተል ላይ እንደሚገኝም የገለጸው ኮሚሽኑ ድርጊቱ በነዋሪዎች ላይ ማንነትን በመለየት ለጥርጣሬና መድሎ የሚያጋልጥ ተግባር እንዳይሆን ያለውን ስጋትም ገልጿል። ለእስራት ከተዳረጉ የትግራይ ተወላጆች መካከል እንደሆነ የገለጸ አንድ የአዲስ አበባ ነዋሪ ወጣት ለአሜሪካ ድምጽ በሰጠው አስተያየት ባለፈው ቅዳሜ ከሁለት ጓደኞቹ ጋር ከመንገድ ላይ ሲቪል በለበሱ ፖሊሶች ተይዘው ከታሰሩ በኋላ አመሻሽ ላይ ሁለቱ ተፈተው አንዱ መቅረቱን ተናግሯል። ማንነቱ እንዲገለጽ ያልፈለገው ይህ ወጣት ከነርሱ በኋላም ሌሎች ታሳሪዎች እነርሱ ወደነበሩበት እስር ቤት መምጣታቸውንና አብዛኛው ማጣራት ከተደረገ በኋላ መለቀቃቸው መሆናቸውን ገልጿል። የታሰርነው ቅዳሜ ዕለት ነው። ቅዳሜ ጠዋት አጋጣሚ ከመኪና ወርደን ሶስት ነበርን ኛ እነ አጋጣሚ አርካታ ገማከል ነው ወደ ቤተ ክርስቲያን ልንሳለም በትግርኛ እያወራን ነበር። አንድ ሁለቱ ጓደኞች ናቸው። ከዛ ወሰድን በቃ ስቢል ናቸው እንድ ምን ችግር አለ እንዲ ምናም ስንዳቸው አይ ችግር የለም በቃ ትፈለገላችሁ ጣቢያኑ ነው ምናምን አይደል፣ ወሰድን በቃ ሰወዲያው ስልካችን ተቀበሉ። ስልካችንም አንዳንድ ነገር ተካረጉት ምንም አላገኙም። እንግዲህ እዛ የኔ አዲስ መታወቂ መታወቂያ አንድ ጓደኛ ማይፍታ ነበረ አንድ ሶስተኛ ጓደኛችን ደግሞ ሚስቱ የጅማ ልጅ ናት። መታወቂያ የነበረው ደግሞ የኦሮሚያ ክል የጅማ ነው። እሱ ትንሽ አቀርብለት አጋጣሚ ሆኖ አንዱ አልወጣም። ያው አንዱ ሁለታችን ነው የወጣ ማለት ብዙ ነን አንድ ላይ የነበርን ነው እያልኩ ያለው ከዛ ከኛ ኋላም ብዙ መጡ፣ ብዙ መጡ ወደ ዛ ኔታ ሀያ ስምንት ሰው ነን። ከዛ ከአራተኛ ወደ መሳለም And the foo would have to on the እርሱና ጓደኞቹ በፖሊስ የተያዙት በኢትዮጵያ መንግስት በሽብርተኝነት ከተፈረጀው ከህወሓት ጋር ግንኙነት እንዳላቸው ተጠርጥረው መሆኑን የገለጸው ወጣቱ በዛሬው ዕለትም እስራቱ እንደቀጠለ ጠቁሟል። ጓደኞቹ መታሰራቸውን በተመለከተ ለቪኦኤ አስተያየቱን የሰጠ ሌላ ወጣት እስረኞችን ለመጠየቅ እንኳን ያሉበትን ማወቅ እንዳልተቻለ ተናግሯል። አሁን የኔ ጓደኛዬ እኔንም ንግድ ፍቃድ ልኪ ምናምን የሚያስፈታውት በንግድ ፍቃዱ አጣርተው ለቀቁት ሌሎቹም እንደዚሁ የተለቀቁ አሉ። አብዛኛው በለው ተለቋል፣ ወደ ማታ አካባቢ ተለቋል። ሌሎች ግን በተለይ አዲስ አበባ መታወቂያ ከሌላቸው አልተፈቱም፣ አይፈቱም። እስካሁንም የት እንዳሉ አናውቅም። የት ነው የት ሄደን መጠየቅ እንችላለን ምናምን ስንላቸው እራሳቸው ራሳቸው ይመጣሉን የሚሉት በተያያዘ መረጃ ጋዜጠኞችም ስለመታሰራቸው ኢሰመኮና የዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጄ መግለጻቸው ይታወሳል። ታስረዋል የተባሉት ጋዜጠኞች አውሎ ሚዲያ ሴንተርና ኢትዮ ፎረም በተባሉ የዩቲዩብ ሚዲያዎች የሚሰሩ ናቸው። ከኢትዮ ፎረም አበበ ባዩና ያየሰው ሽመልስ የተባሉ ጋዜጠኞች የታሰሩ ሲሆን ከአውሎ ሚዲያ ደግሞ ከጋዜጠኞች ውጭ የድጋፍ ሰራተኞችንም ጨምሮ አስራ ሁለት ግለሰቦች ስለመታሰራቸው የታሳሪዎች ቤተሰቦች ለቪ ቪኦኤ አረጋግጠዋል። ከአውሎ ሚዲያ የታሰሩት ጋዜጠኞችና ሌሎች ባልደረቦቻቸው ከታሰሩ ሳምንት ቢሆናቸውም ፍርድ ቤት እንዳልቀረቡ ቤተሰቦቻቸው ተናግረዋል። ከአውሎ ሚዲያ ወደ አስራ ሁለት ናቸው። አስራ ሁለቱም ጋዜጠኞች ናቸው። የቢሮ ሰራተኛ በሙሉ ነው ያለበት። ከቢሮ ስራ ላይ ቀረፃ ላይ እያሉ ነው የተወሰዱ። ከታሰሩ ሳምንታቸው ነው። የመጀመሪያ ሩብ ቀን ማታሰሯቸው ሐሙስ ናቸው። ጋዜጠኞቹና ሌሎች ባልደረቦቻቸው ተፈተዋል ተብሎ ቢነገራቸውም ቤተሰቦቻቸው ግን እስካሁን ስላሉበት ሁኔታ እንደማያውቁም ነው የገለጹት። አርብ ስንሄድ ለቀናቸዋል የሚል ነገር ነው ያለው። ከተለቀቁ የት ሄዱስ? እሱን እኛ አናውቅም። ከዚህ ግን ለቀናቸዋል እያሉ ነው። ማን ነው ያላችሁ እንደዛ? ይህንን ያለ ከወንጀል ምርመራ ሜክሲኮ ያለው አሁን ግን ከዛ በኋላ ው የሰብአዊ መብት ኮሚሽን ሄድን ባጠባቂ ሚሄድን ምንም በቃ ማናቸውም የዚህ ቦታ ነው ያሉት የሚለን የለም። ጠይቀን እንሰጣቸዋለን ነው ግን ማለት የሚሰጠን ሰው ልናገኝ አልቻለሁ። እኔ ምህረት ጓደኛ አይነት ከታሰረች ቀን ጀምሮ ለአንድ ቀን ነው ማግኘት የቻልነው። አረ ብለት ጠዋት ስንቅ ለማቀበር ስንሄድ አስራ ሁለት ሰዓት ላይ ፈተናቸዋል የሚሉት የተፈቱበት ወረቀት ካለ አሳዩን ስንላቸው፣ እሱንም ሊያሳዩን ፈቃደኛ አይደሉም። አሁን በምን ሁኔታ እንኳን እንዳሉ በህይወት ይኖሩ ምን እየተፈጠረም እንዳለ የምናቀው ነገር የለም። የአዲስ አበባ ነዋሪ የሆኑ የትግራይ ተወላጆችንና የጋዜጠኞችን መታሰር በተመለከተ የኢትዮጵያ ሰብአዊ መብቶች ኮሚሽን ጉዳዩን በመከታተል ላይ መሆኑንና ከሶስት ቀናት በፊት ካወጣው መግለጫ ውጭ እስካሁን የደረሰበት አዲስ ነገር አለመኖሩን ገልጿል። ስለ ጉዳዩ ከፌዴራል ፖሊስ መረጃ ለማግኘት በተደጋጋሚ ያደረግነው ጥረት ለጊዜው አልተሳካም። ይሁንና የአዲስ አበባ ከተማ ምክትል ከንቲባ አዳነች አቤቤ ከከተማዋ ሁሉም ክፍለ ከተሞች ከተውጣጡ አመራሮች ጋር በወቅታዊ ሀገራዊ ጉዳዮች ዙሪያ ትናንት ባደረጉት ውይይት ላይ ዝርዝር ጉዳይ ባያነሱም አዲስ አበባ ሆነው አሸባሪ ያሉትን ህወሀትን የሚደግፉ መኖራቸውን ገልጸው እነዚህን አካላት ተጠያቂ ማድረግ እንደሚያስፈልግ ተናግረዋል። እስካሁን ድረስ ያለውን ትዕግስት፣ ህዝብን ከዚህ ከጁንታ አሸባሪ ቡድን ለመለየት የተደረገውን ጥረት አብዛኛው ይረዳል ብለን እናስባለን። ያልተረዱና ጊዜና አመቺ ሁኔታ የሚጠብቁትን ግን ተጠያቂነት ማስከበር ተጠያቂነትን ማረጋገጥ ያስፈልጋል። በምክትል ከንቲባ ማዕረግ የማህበራዊ ዘርፍ ክላስተር አስተባባሪ ዣንጥራር አባይ በበኩላቸው ማህበረሰቡን ለግጭት ለማነሳሳት ስለሚከናወኑ ድርጊቶች የተረጋገጡ በርካታ መረጃዎች መኖራቸውን ገልጸው ይህን በትዕግስት ማለፍ አይቻልም ብለዋል። በጣም በሚያሳዝን ሁኔታ ምናልባትም ኢትዮጵያዊነትን በሚያረክስ መንገድ የታዩ ምልክቶች ነበሩ። ይሄ በሰላምና ደህንነት መረጃ የተያዘባቸው ስለሆነ ማለት ይሄ ወደ ሌላ ግጭት ሌላ ማህበረሰብ ለማነሳሳት ብዙ በእጃችን ያሉ ማአት መረጃዎች አሉ። የተከናወኑት ድርጊቶች እጅግ በሚያሳፈር ሁኔታ ይህን ሁሉ ቶለሬት አርጎ ማለፍ ተችሏል በወቅቱ። ነገር ግን ይሄ ደግሞ እየቀጠለ መሄድ የለበትም፣ እርምጃ መውሰድ አለብን። በእስረኞቹ ጉዳይ ላይ ፌዴራል ፖሊስን ጨምሮ ሌሎችንም የሚመለከታቸውን አካላት ለማግኘት የምናደርገውን ጥረት በመቀጠል ምላሻቸውን እንዳገኘን ለአድማጮች የምናደርስ ይሆናል። ለአሜሪካ ድምጽ ኬኔዲ አባተ። Uh, uh, add this